በሰው ልጅ የተፈጥሮ ስሜት ጠባይ ኃይል የተቀላቀለና ጠባጫሪ ዝንባሌ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው በተነሱ ጥያቄዎች ዙሪያ የተጀመረ ቅንብር ተከታይ ነው። ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው በተከታታይ በቀረበው ዝግጅት ለጥያቄዎቹ ሙያዊ ትንታኔ የሰጡን የዘወትር የፕሮግራሙ ተባባሪ የዩናይትድ ስቴትሱ የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያው ፕሮፌሰር ዮናስ እንዳለገዳ እና በጀርመን ድሬስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰር እና በርካታ መጽሐፍት የደረሱት ዶክተር ዋልተ ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት በጥያቄ የነበረ ውይይቱ የተገታው ከዚያው ይጀምራል። ዶክተር ዋልተ ንጉስ ዳርጌ ፕሮፌሰር ዮናስ እንዳለገዳ ለዚህ ውይይት ተመልሳችሁ ስለመጣችሁ ለጊዜያቸው አመሰግናለሁ ከዚህ ቀደም በፅንሰ ሀሳብ ደረጃ በእንግሊዝኛው አጠራር አግሬሽን በመባል የሚታወቀውን ይሄን ስሜትን በኃይል ሌሎችን በሚጎዳ መንገድ ጭምር የመግለጽ ዝንባሌ ወይንም ሁኔታ ይልቁንም በአብዛኛው በፅንሰ ሀሳብ ደረጃ የተወያየንበትን በቀጥታ በኢትዮጵያ በቅርቡ ከተከሰቱ ሁኔታዎች ጋር አዛምደን ወደ ዋናው ጭብጣችን እንዝለቅ ዶክተር ዮናስ እነኚህን ባለፈው አንድ ዓመት ጊዜ ውስጥ በተለያዩ አካባቢዎች የሰው ህይወት ጭምር የጠፋባቸው በቸልተኝነት አንዳንዴም በማን አለብኝነት የሞራል ተጠያቂነትንም ህግንም ባለመፍራት በሚመስል በሰዎች ላይ አደጋ ያደረሱ የእምነት ቦታዎች የተቃጠሉበት፣ ሰዎች በአሰቃቂ ሁኔታ የተገደሉበትና ለተለያዩ ጥቃቶች ሰለባ የሆኑበት በምንም አይነት መንገድ ለድርጊቱ ምክንያት ሊቀርብ የማይችልባቸው ሁኔታዎች ከዚህ ቀደም ባልታየ መልኩ ሲፈጸሙ ያየ ናቸው። ቀደም ብላችሁ በጽንሰ ሀሳብ ደረጃ በተመለከታችሁት በዚህ ጭብጥ እንዴት ነው የሚታዩት? እሺ፣ አመሰግናለሁ። አሉላ ሁኔታዎችን እየተከታተልኩ ነው። እኔም በእርግጥ ከፍተኛ የመነቃቃት ስሜት አለ። ሀገራችን ውስጥ ሁሉም ሰው አስተያየቱን እንደ ልቡ የመግለጽ ሁኔታ አለ። በእርግጥ አንድ ነገር መረዳት ያለብን ከመጠን ያለፈ የስሜት አይነት ንዴት፣ ወይም ክልክ ያለፈ ስጋት ስሜት፣ ወይም ክልክ ያለፈ የድብር ስሜት ሁሉም ሰው አልፎ አልፎ ሊሰማው ይችላል። ግን አንዳንድ ሰዎች ላይ ይሄ ነገር ፈንተቀን ሰዓት በሰዓት ሁልጊዜ ይታያል። ይሄ እንግዲህ ከስነ ልቦናዊ ወይም ከስነ አእምሮ ችግር ጋር ሊያያዝ ይችላል። ከዛ ውጭ ግን በእርግጥ ባህላዊ ሁኔታዎችም ሊኖሩ ይችላሉ። ለምሳሌ አሁን አንዳንድ ሰዎች በጣም ተናደው የሚናገሩበትን ነጥብ ሄጄ አይቸዋለሁ ዩትዩብ ላይ። ይሄ ሰውዬ እስኪ ውጉዝ መአርዮስ ሲያስባለው ምን ምንድን ነው ብዬ ዩትዩቡን ሄጄ ሳይ ብዙ ጊዜ ካለመደማመጥ ነው እንዳየሁት፣ እንጂ ጥሩ ጥሩ መልእክት ሁሉም በግሌ በሚያስተያየት እያለ ጥሩ የሚናገሩ ሰዎች አሉ። እና አንዱ ያየሁት ሊስኒንግ ስኪል አክቹሬት ሪፍሌክሽን ለው ማለትም አንድ ሰው የተናገረውን ነገር የሚለውን ነገር በጥሞና አዳምጦ ከዛ በኋላ ይሄ ሰውዬ ያለው ምንድን ነው ብሎ መልሶ የመመዘን ነገር አንዳንዴ የሚጎድል ይመስለኛል። ከዛ ባለፈ ግን አንዳንድ በእርግጥ የስነ ልቦናዊ ችግሮች ምናልባት ሚና ሊኖራቸው ይችላል በአንዳንድ ሁኔታዎች የሚል ጥርጣሬ አለኝ። ለምሳሌ ያክል ጎጃም ውስጥ ባለፈው ዶክተር አምባቸው ላይ የደረሰው አደጋ እንዴት ለመረዳት ይቻላል ያን ሁኔታ እየሳስበው ምናልባት ግምት ነው። በእርግጥ ይሄ መጠንቀቅ አለብን። ምናልባት እዛ ሁኔታ ውስጥ የስሜት መረበሽ ወይም ከፍተኛ የስጋት ስሜት ውስጥ ገብተው ሊሆኑ ይችላሉ ወይ ጄኔራል አሳምነው የሚል ግምት ነበረኝ። ካላቸው ከፍተኛ ፓሽን ወይም በከፍተኛ ስሜት ነበር መሰለኝ ስራቸውን የሚሰሩት። ብዙ ጊዜ ትልቅ ፓሽን፣ ትልቅ ስሜት እና በትልቅ ጉጉት አንድ ሰው ብሎክ ማድረግ ያንን መንገድ መዝጋት ግለሰቡን ለንዴት ለጥርጣሬም ሊያጋልጠው ይችል ይሆናል ወይ የሚል ብዙ ቲዎሪዎች አሉ። ሁኔታው መታየት ያለበት ሶሻል ከፖለቲካ አንጻር ነው። ግን እንዲሁ እንደ ማንኛውም ሰው እኔ ማንጎሌ ላይ መጥቷል። በእርግጥ ሰው ይሆናል መረመርኳቸውም እኔ እንዲህ ናቸው እንደዛ ናቸው ለማለት አይደለም። ግን ምናልባት ፕሮቮኬሽን ማለትም ለከፍተኛ ስሜት ለከፍተኛ ንዴት የተጋለጠን ሰው መተንኮስ ብዙ ላስቸግር ይችላል የሚል ነገር አለ። በእርግጥ በዚህ አጋጣሚ ሕይወታቸውን ላጡ ሰዎች አዘኔታ መግለጽ እፈልጋለሁ። ጀነራል ሳረም፣ ዶክተር አንባቸውም። በአጠቃላይ ግን የመደማመጥ ችግርም ያለ ይመስለኛል። በስነ ልቡናዊ ስራ ላይ ሰውዬው ያለውን በደንብ አዳምጦ አኪሬት ሪፍሌክሽን መልሶ ይህንን ነው ወይ ያለው የማለት ነገር ያስፈልጋል። መልካም ምክንያታዊ ተጽዕኖ ያሳደረ ስሜት ሲፈጠር ያን እንዴት መወጣት ይቻላል? የሚለውን ከሙያቸው አንጻር ለመመልከት እንሞክራለን። ዶክተር ዋልተ ንጉስ በቀጥታ ደርሶ ልሻገር በቀደሙ ፕሮግራሞች በሰጧቸው አስተያየቶች እርሶም በንድፈ ሀሳብ ደረጃ ከቀረቡት በአጠቃላይ ሰዎች የቁጣን ስሜት በሌሎች ላይ በኃይል መግለጽን በተለየ የመነሳሳት ስሜት የሚያደርጓቸውን መርምረዋል። ሀሳቦችን ያካፍለናል። ቀደም ብሎ ፕሮፌሰር ዮናስ የመለሱት ጥያቄ ጋር ልውሰደ እርሶንም በኢትዮጵያ ዛሬ ያለው ሁኔታ ሊያሳስበን ይገባል ወይ? ሁኔታዎች ከእጅ የሚወጡበት አይነት አዝማሚያ አለው ወይ? ይሄ የቁጣን ስሜት በሌሎች ላይ በኃይል መግለጽ እንዴት ነው የሚታየው? አመሰግናለሁ። አሉላ፣ እስካሁን ድረስ የተወያየንባቸውን ነጥቦች እንደው በአንድ ቃል አጠቃልለው ብትለኝ የምሰጥ መልስ ምንድን ነው? እስካሁን እየተነጋገርን ያለ ነው። ከኔ ከኔ እይታ አንጻር መሰረታዊ ችግሩ አግሬሽን ነው፣ ስሜትን በድርጊት መግለጽ ለምንድን ነው ይሄ ነገር የመጣው ብዬ አሁን ወደኋላ መለስ ብዬ ነው እኔ የሚመስለኝ ትልቁ ምንድን ነው የግራ መጋባት ወይንም የፍራስትሬሽን ወይንም የደስ ደስፐሬቲ የሚለው የእንግሊዝኛው ቃል የሚወክለው ስሜት ይመስለኛል። ግራ መጋባት፣ ምን ላድርግ፣ ተስፋ መቁረጥ ብቻ ሳይሆን ችግር ላይ ነን፣ አፋጣኝ እርምጃ መወሰድ አለበት። እኔ ከሁሉ የበለጠ ኃላፊነት አለብኝ። ስለዚህ እኔ የምወስዱ ደግሞ ይሄንን ነው የሚሉ የስሜትና የውሳኔ ቅደም ተከተሎች ያሉበት ይመስለኛል። ባህርዳር ላይ የገጠው ነገር ሰመራይዝ ብናደርገው ችግር ስለመኖሩ ዶክተር አብይም ሲናገር ሰምተናል። የተለያዩ የፖለቲካ ሰዎች ከዚህ ከችግሩ በኋላ ቃለ መጠየቅ ሰጥተው ኢትዮጵያ አሁን ያሉ ፖለቲከኞቻችን ችግር ላይ እንዳሉ አምነዋል። ስለዚህ ድርጊቱን የፈጸሙትም ድርጊቱን የተፈጸመባቸውም ሰዎች ለእኛ ግልጽ ያልሆነ ግን በጣም የሚያስፈራ ችግሩ እንደወደቁ ግልጽ ይመስለኛል። እና እነዚህ ሰንሰለቶች የሚያመለክቱት ወይንም ድርጊቱ በአግሬሽን እንዲገለጽ ሆኗል። ምን ነበረ መሆን የነበረበት ብለን አሁን እኛ ድርጊቱ ከተፈጸመ በኋላ ቁም ብለን ስናይ እኔ የሚመስለኝ ምንድን ነው ኢትዮጵያ የብዝሃን ሀገር ናት። ስለዚህ ችግርም እንኳ ቢኖር አለመግባባትም ቢኖር አንድ ግሩፕ ወይንም አንድ ሰው በምንም ተአምር ቀጣይ የሆነ መፍትሄ ሊያመጣ አይችልም። ስለዚህ ይሄ ብቻውን እንኳን በቂ ነበረ፣ አግሬሽንን ለመካድ ችግር ላይ ነን። እኔ ብቻዬን ግን ላመጣው አልችልም። እኔ ከችግሩ በጣም ትንሽ ነኝ። እኔ የማመጣው መፍትሄ አይመጥንም ችግሩን ብሎ ውሱን ዶክተር ዋልተ ንጉስ አንድ ሰው ምንም ቀና አመለካከት ቢኖረው እንኳን ያሉትን ችግሮች ለመቀየር በበኩሌ በግሌ እርምጃ ወስዳለሁ በሚል በስሜት ተውጦ የሚያደርገው ነገር እውነተኛውን ዘላቂ ተጨባጭ መፍትሄ አያመጣም ነው እያሉ ነው ያሉት። እስኪ ዘለቄታውን እንመልከት። እናም ይህ አሁን ባለበት ሁኔታ እነኝን ሁኔታዎችን ለመለወጥ አልመሸም፣ ሌሎች ነገሮች በተጨባጭ ሊደረጉ ይችላሉ ነው የሚሉት። አሁንም አልመሸም። ትልቁ ችግር ምንድነው? አሁን ፖለቲከኞቻችን በጣም ስራ ስለሚበዛባቸው እነዚህን ነገሮች ቆመ ብለው ማየት ይችላሉ ወይ ኦብጀክቲቭሊ ማሰብ ይችላሉ የሚለው ነው። አሁን እኛም ብንነጋገር እርግጠኛ ነኝ የእኛን ኢንተርቪው በጣም የሚያሳዝነው ነገር ህዝቡ ነው ምናልባት ሊያዳመጥ የሚችለው ግን የሚጠቅመው ደግሞ ለፖለቲከኞቹ ነው። እነሱ ደግሞ ጊዜም ስለማይኖራቸው ምናልባትም ደግሞ የሰውን ሀሳብ የማዳመጥ ልምዱም ሰልጠጦም ስለማይኖራቸው ምናልባት ፍሬ ያላን እናፈራን ብዬ ይፈራል እና ትልቁ ችግር ምንድን ነው ኢትዮጵያ አሁን ባለችበት ሁኔታ አንድ ግለሰብ ወይንም አንድ ግሩፕ በምንም ተአምር ሊያዋጣ ይችላል እንጂ ፍጹም የሆነ መፍትሄ ሊያመጣ አይችልም። እና ይሄ የመጀመሪያው ነገር ማዋጣት እንጂ ፍጹም መፍትሄ ልሰጥ አልችልም የሚለው። ሁለተኛው ነገር ደግሞ እያንዳንዳችን ዕዳ አለብን፣ የሀገር ዕዳ አለብን፣ የሀገር ኃላፊነት አለብን። ግን ያንዱ ከሌላው አይከብድም። እውነት ለመናገር በተለይ ስልጣን ላይ ያሉ ሰዎች በጣም ሊገነዘቡ የሚገባቸው ነገር ስልጣኑ ተመጥኖ የተሰጠው ሰው እንደ ስልጣኑ መጠን ኃላፊነት አለበት እና እኔ ላይ ነው የሚበዛው ክብደት ያለው እኔ ላይ ነው ብሎ ከማሰብ የመነጨ ግራ መጋባት ነው። እንዳልኩት ቅድም ይሄ ትልቅ እምነት ይፈልጋል። እምነት የሚለው ቃል በእንግሊዝኛ ፌይዝ የሚለውም ማለት ምንድን ነው? እኔና ባልንጅራዬ እኩል ነው የተሸከምነው ቀንበሩን ብሎ ማሰብ ስለዚህ እኔ እንደሚሰማኝ እኔ እንደሚጨነቅ ሌላውም እኩል እንደዛው ይሰማዋል ይጨነቃል ብለን ለሌላው በነፊት ኦፍ ዘ ዳውት መስጠት መቻል አለብን። ፌዝም መስጠት አለብን። ይሄንን ስናስብ ሌላው ለሚያመጣው ሀሳብ ክፍት እንሆናለን። የሌላውን ኃላፊነት አቅልለን ስናይ የሚያመጣውንም መፍትሄ አቅልለን ነው የምናየው፣ እና ይሄ ችሮታ ያስፈልጋል። ሶስተኛ እንደ መፍትሄ ብዬ የማስበው ነገር እንኳን ኢትዮጵያውያኖች አይደለንም አሁን አለም ላይ ያለው የፖለቲካ ሁኔታ የሚያመላክተው ነገር ምንድን ነው አንደኛችን በሌላው ላይ በጣም ጥገኞች ነን ዲፔንደንት ነን ወደ እኛ ሀገር ደግሞ ስንመጣ የአማራ ክልል ከትግራይ የትግራይ ከኦሮሚያ የኦሮሚያ ደግሞ ከደቡብ ክልል ጥገኛ መሆናችንን በጣም ማመን ይገባናል በመንፈሳዊ በማህበራዊ በኢኮኖሚ በሚሊተሪ በሁሉ ነገር አንዱ ሌላው ላይ ጥገኛ ነው ካልተደጋገፍን ካልተመጋገብን ብቻችንንም መቆም አንችልም፣ ሀገርንም ማቆም አንችልም። ይሄ ጥገኛ መሆናችንን ደግሞ ተማምነን ከተቀበል ነው የሚረዳን። ሌላው ትልቁ ነገር ምንድን ነው? ኃላፊነትን እኩል ሼር ማድረግ ፈቃድ ይኖረናል። ለሌላው የሚያስፈልገውን ነገር አንነፍግም፣ ወይንም ሌላው እንደ ባላንጣ አይቆጠርም። እና እነዚህ ሶስት ነገሮች ላይ ብናተኩር መፍትሄ እናመጣለን ብዬ አስባለሁ እና ይሄ ግንዛቤ በእውነት ወደ ውስጣችን ከዘቀጠ ሌላውን እንደ አካል፣ እንደ ወገን፣ እንደ አጋር ለመቀበል ፈቃደኛ እንሆናለን። መልካም። ዶክተር ዋልት ንጉስ ቀደም ብለው ሲናገሩ ውሳኔ ሰጪ አካላቱ፣ ፖለቲከኞቹ፣ መሪዎቹ ቢሰሙት መልካም እንደሚሆን ለእንዲህ ያለው ነገር ከስራው ውጥረታቸው መለስ ብለው ጊዜ ቢኖራቸው ጠይቀዋል። አድማጮቻችን እንዲያሳትፍ የቁጣን ስሜት በሌሎች ላይ በሀይል መግለጽን አይነት ሁኔታ ይሄ በእንግሊዝኛው ቃል አግሬሽን የተባለውን የሚከስት ሁኔታዎች ሲገቡ ሁል ጊዜም በማስተዋል ብቻ አይደለምና አንዳንዴ ሳይታወቁ ሁሉ የሚገባበት በዛ መንገድ ስሜት የሚወጣበት በቅጽበት ውስጥ የሚገለጡ ሁኔታዎች መኖራቸውም በተለይ በማህበራዊ መገናኛ ብዙሀን የሌላን ስሜት የሚጎዱ ለሌሎች መጥፎ መልእክት ያዘሉ አስተያየቶች በነጻነት የሚነገሩበት ሁኔታ ምላሹም ተመሳሳይ እንዲሆን ያደርጋል። መካረርን፣ ጥላቻን ስር እንዲሰርግ ማድረጉን እየሰፋ መጥቷልና። በዚህ ሰዓት የተለያየ ፍላጎትም ቢኖራቸው የተለያየ ዓላማም ቢኖራቸው ሰዎች እየገለጹ ያሉ ፍላጎት የቡድን ፍላጎትም ቢሆን ከእነሱ ቡድን ውጪ ያለን ሰው እንዴት አክብረው መኖር ይችላሉ? የራሳቸውስ ፍላጎት እንዴት ሊከበር ይችላል? ሌላ ሰውን ሳይጎዱ በእርግጥም ትክክለኛው መንገድ የቱ ነው የሚለውን እንዴት ሊመለከቱ ይችላሉ? አንዳችን በሌላችን ለመኖራችን ጥገኝነታችንን ገልጠዋል። ዶክተር ዋልተን ንጉስ፣ ፕሮፌሰር ዮናስ ከርሶ ልጀምርና አሁንም እስኪ በሁለታችሁ መካከል ተመላለሱ። እሺ፣ ከስነ አእምሮና ስነ ልቦና በደንብ ከማውቀ ነገር መመለስ ፈልጋለሁ። አንድ ያየሁት ነገር በእንግሊዘኛው አይዲያላይዜሽን ዲቫሊንግ ማለትም ዛሬ አንድን ሰው መላክ ነህ ብሎ ማሰብ፣ ነገ ሰይጣን ነህ ብሎ ማሰብ፣ ይሄ ፖላራይዝ እንዲህ ጥንስ የያዘ ስነ ልቦናዊ አመለካከት ሰውን ለችግር ያጋልጠዋል። ይሄ ከአንዳንድ ስነ አእምሮ በሽታዎች ጋር የተያያዘ ነገር ነው እና ነጭና ጥቁር ብቻ ብለው ማሰብ ይሄ ስነ ልበናዊ ችግር ሰዎች ይታከማሉ። በዚህ እና በመሀል ግራጫ አለ የሚለውን ለማሳየት የተለያየ የሕክምና አይነቶች አሉ እና አሁን አንድ ያየሁት በየሚዲያው አንድን ነገር ዛሬ መላክ ነህ፣ ነገ ሰይጣን ነህ ማለት ማያ ያለው ይሄ አንድ ማየት ያለብን ነው። ሁለተኛው ከዚሁ ጋር በተያያዘ አይዲያላይዜሽን እና ዲቫሉይንግ አንዴ ሰይጣን አንዴ መላክ የሚለው ከዚህ በፊት የነበሩትን ነገሮች ከዚህ በፊት የተጠራቀሙትን እውቀቶች አጣጥሎ መጣል፣ አናንቆ መጣል ከዚህ ስነ ልቦና ጋር የተያያዘ ነው። ለምሳሌ ያክል አሁን ኢትዮጵያ ውስጥ አዲስ አበባ ዩኒቨርሲቲ የሚታወቅባቸው ከፍተኛ ክብደት ያላቸው የጥናት ውጤቶች የመጣው አንዱ ከታሪክ ዲፓርትመንት ነው። የፕሮፌሰር ታደሰ ዘ ቸርች ኤንድ ስቴት የሚባለው መጽሐፍ እሱ እኮ በፈረንጅ ሀገር እኮ ክላሲክ የተባለ እኮ ነው። በፈረንጅ ሀገር ትልቅ አክብሮት ያለው ነው። ታሪክን ዲፓርትመንት ብቻ ነው የወሰድኩት እንጂ ሌሎችም ከፍተኛ አስተዋጽኦ ያደረጉ ሰዎች አሉ። ታሪክ ውስጥ ትልቅ ትንቅና ተደርጓል። ግን አሁን ሳየው በየሚዲያው አባከና ብሎም ወደዛ ዞር ብሎ የሚያየም የለም። የታሪክ ዲፓርትመንት ያደረገውን ጥናትና ውጤት በዛ በመጠቀም ራሱ ብዙ ነገር አገሪቱ መጠቀም ትችላለች እና ይህን የሚከለክለው እንዳየሁት አይዲያላይዜሽን ወይ አንድን ነገር ከልክ በላይ ጥምጥም በላይ ማዳነቅ እና እንደ መልአክ ማየት ወይም ደግሞ አናንቆ ይሄ የሰይጣን ስራ ነው ብሎ የማጣጣል ይሄን ምን ስነ ልቡናዊ ሁኔታ መቀየር መቻል አለብን እና በነጭና ጥቁር መሀል ግራጫ እንዳለ ይሄንን ባህል ማስፋፋት ያስፈልጋል። እንዳየሁት እውነት እንደዚህ የሚያደርጉ ሰዎች አሉ። አንድ ዩቲብ አይቻ ያለው ዶክተር ምህረት ምህረት አብ በልሰው ሰው ማይንድ ሴት የሚባል ህዝቡን የሚያሳትፍ እንደዚህ አይነት ስነልቦና ውይይቶች ያደርጋል። ይሄ ባህል ጥሩ ነው። አንድ ዶክተርም እንደዚሁ እውቀታቸውን በየቦታው እየሄዱ የሚያካፍሉ አሉ። ይሄ ምሁራኑም የተማሩትን ክፍል ያላቸውን እውቀት ባላቸው ችሎታ ህዝቡ ጋር ማካፈል ጥሩ ነው። በእርግጥ እንዳልኩት ይሄ ኮግኒቲቭ ትራያድ እነዛ ሶስቱ መንቻካ አመለካከቶች፣ እነሱን ለማስተካከል ለማለሳለስ፣ ማለትም እኔ ያልኩት ብቻ ካልሆነ ሌሎች እኔ ባልኩት ህግ መሄድ አለባቸው፣ አለም እኔ ባልኳት መንገድ መጓዝ አለባት የሚለው ሶስቱ በግለሰብም ደረጃ ስነ ልቦናዊ ችግር እንደሚያመጡ ማስረጃ አለ። ምናልባትም ይሄ በቡድንም ደረጃ ችግር ሊያመጣ ይችላል። ሌላው ደግሞ አንድ የተረዳሁት ደግሞ በተቻለ መጠን ያለንን ሪሶርስ በሀገራችን ውስጥ ያለውን የህዝባችንን ልምድ፣ የህዝባችንን ችሎታ፣ የህዝባችንን አቅም በደንብ መጠቀም መቻል አለብን እና ጥሩ አጀማመር ነው በእውነቱ እኔ እንዳየሁት በየቦታው ውይይት፣ ክርክር እየተካሄደ ነው። ይሄ እየተስፋፋ ሲሄድ አንድ ቀን ጥሩ ቦታ እንደሳለን ብዬ ገምታለሁ እና ምናልባትም ስናምሮና ስነ ልቦና ትንሽ ቦታ ሊኖረው ይችላል፣ ይህንን ነገር ለማስተካከል በእርግጥ ግን አንትሮፖሎጂስቶች፣ ሶሲዮሎጂስቶች፣ የታሪክ ሰዎች እነዚህ እነዚህ ሁሉ ብዙ አስተዋጽኦ ማድረግ ይችላሉ። በእርግጥ አሁን በእውነት የፖለቲካ ሰዎችን ሲያዳምጡ አያለሁ። ጥሯ ጀማመር ነው።